ስፖርት። ጤና ይስጥልኝ፣ አድማጮች እንደምን ሰንብታችኋል? ብቻን የአፍሪካ ዋንጫ ውድድር ኢትዮጵያ በምትገኝበት ምድብ በጥንካሬ የገሰገሰው ዲሞክራሲያዊ ሪፐብሊክ ኮንጎ ዋንጫውን ወስዷል። አዘጋጁ አገር ሩዋንዳ በካፍ ትወድሳለች። በእንግሊዝ ፕሪሚየር ሊግ ውድድር ማንቸስተር ዩናይትድ የማሸነፍ እድሉ የማታ ማታ በቼልሲው ዲየጎ ኮስታ መክኖበታል። አሰልጣኝ ቫንጋል በጨዋታው ደስተኛ ለመሆናቸው ተገልጧል። በተለይ በተከላካዮቻቸው በጀርመን ቡንደስሊጋ ከታች ያደጉት ሁለት ቡድኖች ጥንካሬያቸውን እያሳዩ ነው። ሁለቱም አሸንፏል። በስፔን ላ ሊጋ ሪያል ሶሴዳድ ዛሬ ከስፓኞላ ጋር ይገጥማል። ትናንት ኃያሉ ባርሴሎናና ሪያል ማድሪድ አሸንፏል። ለአመታት አቅሉን ስቶ የሚገኘው ዝነኛው የፎርሙላ 1 የመኪና ሽቅድምድም ተወዳዳሪ ጀርመናዊው ሚሻኤል ሹማኸር የጤና ሁናቴ አንዳችም መሻሻል እንዳልታየበት ተነግሯል። አብራችሁን ቆዩ። ቸልሲን በሜዳው ለመግጠም ወደ ስታምፎርድ ብሪጅ ያቀናው ማንቸስተር ዩናይትድ በትናንቱ ጨዋታ ከተጋጣሚው የተሻለ ብቃት አሳይቷል ጄሲ ሊንጋርድ ስድሳኛው ደቂቃ ላይ ከግራ በኩል የተላከለትን ኳስ በድንቁናት ተቆጣጥሮ በመጠማዘዝ ከመረብ ሲያሳርፍ ማንቸስተር ዩናይትድ እንዳያያዙ አሸናፊ ሆኖ የሚወጣ ነበር የሚመስለው ሆኖም የጨዋታው ዘጠናኛ ደቂቃ ተጠናቆ በባከነው ጭማሪ ሰዓት ዲየጎ ኮስታ ባስቆጠራት ግብ ቸልሲ ከመሸነፍ ድኗል። ማንቸስተር ዩናይትድ የማታ ማታ ድሉን ከእጁ አስነጥቋል። ቸልሲ በ30 ነጥብ ቁልቁል 13ተኛ ደረጃ ላይ ነው የሚገኘው። የማንቸስተር ዩናይትድ አሰልጣኝ ሌዊ ቫንጋል ጨዋታው ከተጠናቀቀ በኋላ በቢቢሲ ስፖርት ተጠይቀው ሲመልሱ ድል ከእጃችን ነው ያመለጠው፣ ቡድናችን ድንቅ ነበር። ብዙ የግብ አጋጣሚዎችን ፈጥረን ነበር። እናም ያ ሲሆን የነበረብህ ማሸነፍ ነው ከመጨረሻዎቹ 15 ደቂቃዎች ጥሩ ተጫውተናል። ብዙ ግቦችን ማስቆጠር እንችል ነበር፣ ያን አላደረግንም ብሏል በቁጭት። ለሽንፈታቸው ምክንያትም የተከላካዮች አለመቀናጀትና ኳሱን በዘፈቀደ መለጋት፣ ዳኛው ተገቢ ያልሆኑ ቅጣት ምቶችን መስጠቱ፣ እንዲሁም ኳሷን በአግባቡ አለመቆጣጠር እንደነበር ጠቅሷል። አሁን ማንቸስተር ዩናይትድ ከመሪው ላይስተር ሲቲ በ12 ነጥብ ርቀት ዝቅ ብሎ አምስተኛ ደረጃ ላይ ይገኛል። ዋትፎርድን አንድ ለምንም ያሸነፈው ቶትናም ሆትስፐር በ48 ነጥብ ሁለተኛ ደረጃን ተቆናጧል። አርሰናል በተመሳሳይ ነጥብ ግን በግብ ክፍያ ተበልጦ ሶስተኛ ነው። ትናንት በርንማውስን 2 ለ 0 ድል አድርጎታል። በሳምንቱ መጨረሻ ከባድ ሽንፈት የገጠመው ማንቸስተር ሲቲ 47 ነጥብ ይዞ አራተኛ ነው። ማንቸስተር ሲቲ ቅዳሜ ዕለት በላይስተር ሲቲ ሶስት ለ አንድ ድባቅ ተመቷል። የማንቸስተር ሲቲን ሽንፈት ተከትሎ ጋዜጦች ይሄኔ ነው የፔፕ ጓርዲዮላ አስፈላጊነት ሲሉ በቡድኑ ተሳልቋል። የባየር ሚንሽን አሰልጣኝ ፔፕ ጓርዲዮላ በእንግሊዝ ፕሪምየር ሊግ የዘንድሮ የውድድር ዘመን ማብቂያ ላይ ማንቸስተር ሲቲ ሊያሰለጥኑ ወደ እንግሊዝ ያቀናሉ። የማንቸስተር ሲቲ አሰልጣኝ ማኑኤል ፔሌግሪኒ ቡድናቸውን ወደፊት ለፔፕ ጓርዲዮላ እንደሚያስረክቡ መግለጣቸው በተጫዋቾቻቸው ላይ ተጽዕኖ ሳይፈጥር አልቀረም ተብሏል። ፔፕ ጓርዲዮላ ወደ እንግሊዝ እንደሚያቀኑ ይፋ መሆኑ በሌላ አቅጣጫ ደግሞ ኃያሉ ባየር ሚንሽን ላይ ሌላ ጫና ፈጥሯል። ቅዳሜ ዕለት ከባየር ሌቨርኩሰን ጋር ባደረጉት ግጥሚያ የመጀመሪያ አጋማሽ ጨዋታቸው ግራ በመጋባት የተዋጠ ነበር። ባየር ሚንሽኖች በጨዋታው ፍጻሜ ያለምንም ግብ አቻ ተለያይቷል። ሆኖም ኃያሉ ባየር ሚንሽን በ53 ነጥብ ቡንደስሊጋውን እየመራ ይገኛል። ቅዳሜ ዕለት ከሄርታ ቤርሊን ጋር ያለምንም ግብ የተለያየው ቦሩሲያ ዶርትሙንድ በ45 ነጥብ በሁለተኛ ደረጃ ላይ ይገኛል። ከባየር ሚንሽን ጋር የ8ት ነጥብ ልዩነት አላቸው። ሄርታ ቤርሊን በ35 ነጥብ ሶስተኛ ነው። በቡንደስሊጋው ከታች ያደጉት ዳርምሽታትና ኤንግሎሽታት ትናንትና ከትናንት በስቲያ አሸንፏል። ዳርምሽታት ትናንት ሁለት ለዜሮ ድል ያደረገው ሆፍናይምን ነው። ኤንግሎሽታት ደግሞ አውግስቡርግን ሁለት ለአንድ አሸንፏል። በስፔን ላ ሊጋ መሪው ባርሴሎና ትናንት ሌቫንቴን ሁለት ለባዶ ድል አድርጓል። ዳቪድ ናቫሮ በ21ኛው ደቂቃ የመጀመሪያዋን ግብ በራሱ ቡድን ላይ በስህተት አስቆጥሯል። ሉዊስ ሱዋሬዝ የማሳረጊዋን ሁለተኛ ግብ በመደበኛ የጨዋታው ክፍለ ጊዜ ማብቂያ ዘጠና አንደኛው ደቂቃ ላይ ከመረባ አሳርፏል። ሪያል ማድሪድ ትናንት በተመሳሳይ ውጤት ግራናዳን ሁለት ለባዶ ማሸነፍ ችሏል። ለሪያል ማድሪድ በ30ኛው ደቂቃ ካሪም ቤንዜማ የመጀመሪያውን ግብ አስቆጥሯል። በስድሳኛው ደቂቃ ላይ ግን የግራናዳው ዩሱፍ ኤል አራቢ በግብ ጠባቂ እግር ስሬላ ካት ኳስ ግራናዳን አቻ ለማድረግ ችላለች። በ85ኛው ደቂቃ ሉካ ሞድሪች ከርቀት አክሩር የለጋት ኳስ ከመረብ ያረፈችው በድንቅ ሁናቴ ነበር። ላሊጋውን ባርሴሎና በ54 ነጥብ ይመራል። አትሌቲኮ ማድሪድ በ51 ይከተላል። ቅዳሜ ዕለት አይባርን 3 ለ1 አሰናብቶታል። ሪያል ማድሪድ በ50 ይሰልሳል። ሩዋንዳ ባዘጋጀችው የዘንድሮ ቻን የአፍሪካ ዋንጫ ግጥሚያ ዲሞክራሲያዊ ሪፐብሊክ ኮንጎ የዋንጫው ባለቤት ለመሆን ችሏል። በውድድሩ መሳተፍ የሚችሉት ውጭ ሀገር የማይጫወቱ የአገር ውስጥ ተጫዋቾች ብቻ ናቸው። በፍጻሜው ፍልሚያ የ19 ዓመት ወጣት የዲሞክራሲያዊ ሪፐብሊክ ኮንጎ አጥቂ ኤሊያ ሜቻክ ዶንቦስኮ በስተግራ በኩል ኳሷን እየገፋ በፍጥነት በማምራት ያስቆጥራት የመጀመሪያ ግብ እጅግ ድንቅ ነበረች። ኤልያ ወደ ግራ በኩል ያጠበበውን የግብ ጠባቂውን አቋቋም በማየት በግራ በኩል ሆኖ በቀጥታ ወደ ግቡ የቀኝ አቅጣጫ የላካት ኳስ መረቡ ላይ ማረፍ ችላለች። የመጀመሪያ ግቧ የተቆጠረችው ጨዋታው በተጀመረ 29ኛው ደቂቃ ላይ ነበር። 34ኛው ደቂቃ ላይ ማሊዎች ጥሩ የግብ ዕድል አምልጧቸዋል። በስተቀኝ በኩል የተመታችው ቅጣት ምት በተከላካይ ብትመለስም ከ30 ሜትር ርቀት ገደማ በቀጥታ ወደ ግብ የተላከችውን ኳስ ግብ ጠባቂው ማታምፒ በድንቁናቴ አየር ላይ ተንሳፎ በቡጢ በመደለቅ ግብ ከመሆን አድኗል። ተደጋጋሚ የማሊ ሙከራዎችን ማጨናገፍ የቻለው ይህ የዲሞክራሲያዊ ሪፐብሊክ ኮንጎ ግብ ጠባቂ ቡድኑ ዋንጫውን በእጁ ሲያስገባ እሱም ምርጥ ግብ ጠባቂ ተብሎ ተሸልሟል። በ62ኛው ደቂቃ ላይ ሁለተኛዋንም ግብ ያስቆጥረው ኤልያ ሜቻክ በውድድሩ በአጠቃላይ አራት ኳሶችን ከመረብ በማሳረፍ ኮከብ ግባግቢ ሆኖ ተመርጧል ምርጥ ተጫዋች ተብሎም የተሸለመው ይኸው የ19 ዓመት ወጣት ነው ለዲሞክራሲያዊ ሪፐብሊክ ኮንጎ ሶስተኛዋን ግብ በ73ኛው ደቂቃ ላይ መሬት ለመሬት አክርሮ በመምታት ከመረብ ያሳረፈው ደግሞ ጆናታን ቦሊንጊ ነው ኳሷን አመቻችቶ ያቀበለው ግን ኤልያ ሜቻክ ነበር ሀገር ውስጥ ብቻ የሚጫወቱ ተጫዋቾችን ማሰለፍ በሚፈቀድበት በዚህ ግጥሚያ ኢትዮጵያን ጨምሮ 16 ሀገራት ተሳትፈውበታል። ውድድሩ የሀገር ውስጥ የሊግ ቡድኖችን ጥንካሬ መፈተሻም ነው። ለሶስት ሳምንታት በዘለቀው ውድድር ዲሞክራሲያዊ ሪፐብሊክ ኮንጎ በፍጻሜው ማሊን ገጥሞ 3 ለ0 በማሸነፍ ነበር ዋንጫውን ያነሳው። የመጀመሪያውን ውድድርም ከሰባት ዓመታት በፊት ያሸነፈው ይኸው ዲሞክራሲያዊ ሪፐብሊክ ኮንጎ ነበር። የመጀመሪያውን ውድድር እንደ ጎርጎሪዎስ አቆጣጠር በ2009 ዓመት ያስተናገደችው ኮትዲቯር፣ ትናንት ለደረጃ በተደረገው ግጥሚያ ጊኒን 2 ለ1 በማሸነፍ ሶስተኛ ወጥታለች። ሩዋንዳ ውስጥ የተከናወነው የዘንድሮ የቻን ውድድር ከአንድ ክስተት ውጪ ስኬታማ እንደነበር ተጠቅሷል። የሩዋንዳ ብሔራዊ የእግር ኳስ ፌዴሬሽን የመገናኛ አውታሮች ግንኙነት ባለሙያ ቦኒ ሙጋቤ በእርግጥም ዝግጅቱ ስኬታማ ነበር ብሏል። መንግሥት ሁሉም አቅርቦት በጊዜ መሟላቱን ለማረጋገጥ በተቻለ አቅም የበኩሉን ለማድረግ ሞክሯል። የእግር ኳስ መጫወቻ ሜዳዎችና ሆቴሎች ሌላው ቀርቶ የመጓጓዣ አቅርቦቱ የተሟላ ነበር። ሁሉም ነገር በውድድሩ መሟላቱ ለሩዋንዳ ስኬት ነው። ይህን ካፍ ከጥቂት ቀናት በፊት ባካሄደው ጋዜጣዊ መግለጫ አረጋግጧል። በእርግጥም የአፍሪቃ እግር ኳስ ኮንፌዴሬሽን በእንግሊዝኛ ምጻሩ ካፍ በሩዋንዳው የቻን ውድድር ዝግጅት መደነቁንና መደሰቱን አስታውቋል። 24 ሚሊዮን ወጪ የተደረገበት ውድድር ላይ የተከሰተው እንከን የኢትዮጵያ ብሔራዊ የእግር ኳስ ቡድን በምድብ ግጥሚያው ከካሜሩን ጋር ሲገናኝ ለ15 ደቂቃዎች መብራት መቋረጡ ነበር። የኢትዮጵያ ቡድን በዚህ ውድድር የዋንጫው ባለቤት ከሆነው ከዲሞክራሲያዊ ሪፐብሊክ ኮንጎ ጨምሮ በምድቡ ሶስት ጨዋታዎችን አከናውኖ አንድም አላሸነፈም። አንድ ግብ በማስቆጠር አንድ ጊዜ አቻ ሲወጣ አምስት ግቦችን አስተናግዶ በአንድ ነጥብ ተወስኖም የመጨረሻውን ደረጃ ይዞ መሰናበቱ ይታወሳል። የፍጻሜውን የዋንጫ ግጥሚያ የሩዋንዳው ፕሬዚዳንት ፖል ካጋሜና በርካታ ሩዋንዳውያን ስታዲየም ታድመው መከታተላቸውም ተዘግቧል። በመኪና አሽቅድምድም ዝነኛ የነበረው ጀርመናዊ ሚሻኤል ሹማኸር በበረዶ ሲንሸራተት ራስ ቅሉ ተጎድቶ የአልጋ ቁራኛ ከሆነ ሁለት ዓመታትን አስቆጥሯል። ሚሻኤል ሹማኸር በወቅቱ የደረሰበት የራስ ቅል አደጋ በሚያሳዝን መልኩ ሕይወቱን አበላሽቶታል ሲሉ ጣሊያናዊው የፌራሪ ስራ አስኪያጅ ሉካ ዲ ሞንቴሴሞሎስ ገልጧል። ዝርዝር ማብራሪያ ግን አልተሰጠም። የጀርመን እግር ኳስ ፌዴሬሽን ፍራንስ ቤከንባወርንና የዓለም አቀፉ የእግር ኳስ ማኅበራት ፌዴሬሽን በእንግሊዝኛ ምጻሩ ፊፋን ለመክሰስ መዘጋጀቱን አስታውቋል። የጀርመን እግር ኳስ ፌዴሬሽን ክሱን የሚጀምረው የ25 ሚሊዮን ዩሮ ጉዳት እንዳይደርስበት መሆኑን ተናግሯል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶ ስለሽነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።